ለመጪዎቹ አምስት ዓመታት በጠቅላይ ሚኒስትርነት እንዲቀጥሉ የተሰየሙት አቶ ኃይለ ማርያም ደሳለኝ አዲሱን ካቢኔያቸውን ዛሬ ይፋ አደረጉ። ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንንና በምክትል ጠቅላይ ሚኒስትርነት ማዕረግ የተለያዩ ዘርፎችን የሚያስተዳድሩት ዶክተር ደብረ ጽዮን ገብረ ሚካኤል እንዲሁም ወይዘሮ አስቴር ማሞ በያዟቸው ኃላፊነቶች እንደሚቀጥሉ ተገልጧል። ከተሾሙት ሀያ ስድስት የካቢኔ ሚኒስትሮችም አብዛኞቹ በያዙት ኃላፊነት የሚቀጥሉ ናቸው። በሌሎች ተሿሚዎች ከተተኩት ሚኒስትሮች መካከል ረዘም ላሉ አመታት በገንዘብና የምጣኔ ሀብት ልማት ሚኒስትርነት ያገለገሉት አቶ ሱፊያን አህመድ ይገኙበታል እስክንድር ፍሬው ከአዲስ አበባ ተከታዩን ዝርዝር አጠናቅሯል ህግንና ስርአትን መሰረት በማድረግ ስራዬን ለመፈጸም ቃል ገባለሁ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ለፓርላማው ያቀረቡት ከምክትል ጠቅላይ ሚኒስትር ጀምሮ የተለያዩ የመንግስት መስሪያ ቤቶችን የሚመሩ ተሿሚዎችን ዝርዝር ነው። በዚህም መሰረት ዋና ዋና የሚባሉ ባለስልጣናት በያዙት ኃላፊነት ቀጥለዋል። ላለፉት ሶስት ዓመታት በምክትል ጠቅላይ ሚኒስትርነት ያገለገሉት አቶ ደመቀ መኮንን በድጋሚ ተሹመዋል። ቃለ መሀላም ፈጽመዋል። በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ዘርፍ አስተባባሪ እንደዚሁም የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስትር ዶክተር ደብረጽዮን ገብረ ሚካኤል እንደዚሁ በያዙት ኃላፊነት ይቀጥላሉ። ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ እንደዚሁም የፐብሊክ ሰርቪስ እና የሰው ሀብት ልማት ሚኒስትር ወይዘሮ አስቴር ማሞም በያዙት ኃላፊነት እንዲቆዩ ተሾመዋል። በኃላፊነታቸው እንዲቀጥሉ ከተሾሙት ሌሎች ባለስልጣናት መካከል ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖ መከላከያ ሚኒስትር ሲራጅ ፈጌሳ ና የፍትህ ሚኒስትር ጌታቸው አምባ ይገኙባቸዋል። የተሿሚዎቹ ምርጫ ሁለተኛውን የእድገትና የትራንስፎርሜሽን ዘመን በብቃት ከመምራት ጋር የተያያዘ መሆኑን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አብራርተዋል። በዛሬው ቀን የማቀርባቸው እጩ የካቢኔ አባላት በሁለተኛው የእድገትና ትራንስፎርሜሽን ዘመን ተግባር ላይ እንዲውሉ በረቂቅ ደረጃ በቅርቡ ለምክር ቤቱ ቀርቦ ይጸድቃል ተብሎ የሚገመተው የሁለተኛው የእድገትና ትራንስፎርሜሽን እቅድ ዙሪያ አሁን በደረስንበት ደረጃ ህብረተሰቡን በተለያየ የህብረተሰብ ክፍል እያወያየን እንገኛለን። ይሄንን የእድገትና ትራንስፎርሜሽን እቅድ ለመምራትና ለማንቀሳቀስ ህብረተሰቡን በአግባቡ ለማሳተፍ እና በእቅዱ ዙሪያ የህዝብ ንቅናቄ ሊፈጥሩ የሚያስችል የፖለቲካ አመራር ብቃት ያላቸውና እቅዱን ሊያሳኩ ይችላሉ ተብሎ የተገመቱ አመራሮችን ነው የማቀርበው። ረዘም ላሉ ዓመታት የገንዘብና ኢኮኖሚ ልማት ሚኒስትር ሆነው ያገለገሉት አቶ ሶፊያን አህመድ በአዲሱ ካቢኔ ውስጥ አልተካተቱም። በምትካቸው የተሾሙትን የኦሮሚያ ክልል ምክትል ርዕሰ መስተዳድር የነበሩት ሌላው የኦህድድና ኢህአዴግ አመራር አባል አቶ አብዱልአዚዝ መሐመድ ናቸው። አዲሱ ተሿሚ በተሻሻለው ስያሜው የገንዘብና ኢኮኖሚ ትብብር ሚኒስቴር የተባለውን ለመምራት ብቃት ያላቸው መሆኑን ጠቅላይ ሚኒስትሩ አስረድተዋል። ስምንተኛ የተከበሩ አቶ አብዱልአዚዝ መሐመድ። የተከበሩ አቶ አብዱልአዚዝ ብሔር ኦሮሞ የትምህርት ዝግጅታቸው ሁለተኛ ዲግሪ በስራ አመራር የያዙ ናቸው። በመንግስትና በድርጅት የአመራር ሚናቸውም በባለሙያነት በመምሪያ ኃላፊነትና በቢሮ ኃላፊነት ደረጃ ያገለገሉ መሪ ናቸው። ከ1993 እስከ 1996 ዓ ም የሀራሪ ክልል ምክትል ፕሬዚዳንት ሆኖ ህዝባቸውን አገልግለዋል። ቀጥሎም የምስራቅ ሐረርጌ ዞን አስተዳደሪ እና የኦሮሚያ ክልል ፕሬዚደንት ጽፈት ቤት ኃላፊ ሆነውም የተጣለባቸውን ኃላፊነት በብቃት የተወጡ ናቸው። ከ1998 እስከ 2001 ዓ ም የድሬዳዋ ከተማ አስተዳደር ከንቲባ ሆነውም ያገለገሉ መሪ ናቸው። እስከ ህዳር 2001 ዓ ም ደግሞ የአዲስ አበባ ከተማ ከንቲባ ጽፈት ቤት ኃላፊ ሆነውም አገልግለዋል። ከህዳር 2001 እስከ ዛሬ ድረስ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚደንት በመሆን ያገለገሉ ሲሆን የኦህደድና የኢህአደግ ስራ አስፈጻሚ ኮሚቴ አባል በመሆን የፖለቲካ ብቃታቸውን ያስመሰከሩ ስለሆነ የተከበሩ አቶ አብዱላ አዚዝ መሐመድ የኢፍዲሪ የገንዘብና ኢኮኖሚ ትብብር ሚኒስቴር ሚኒስትርነት በእጩነት አቅርቤያቸዋለሁ። የውሃ መስኖና ኢነርጂ ሚኒስትር የነበሩት አቶ አለማየሁ ተገኑም በአዲሱ ካቢኔ ውስጥ ካልተካተቱት ሚኒስትሮች መካከል ይጠቀሳሉ። በምትካቸውም የኦሮሚያ ውሃና ማዕድን ቢሮ ኃላፊ የነበሩት አቶ ሞቱማ መቃሳ ተሹመዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዚህም በተጨማሪ የሚኒስቴር መስሪያ ቤቶችን በቀጥታ ሳይመሩ የካቢኔ አባላት የሚሆኑ ያሏቸውን አራት ሚኒስትሮች ሹመዋል። በዚህም መሰረት የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር የነበሩት አቶ ሬድዋን ሁሴን የጠቅላይ ሚኒስትሩ ልዩ ረዳት በነበሩት በአቶ ጌታቸው ረዳ ተተክተዋል። አቶ ሬድዋን በምትኩ አዲስ በተዋቀረው የወጣቶችና ስፖርት ሚኒስቴር ሚኒስትር ሆነው ተሹመዋል። አቶ ሬድዋን አዲስ በተዋቀረው ለዚህ የሚኒስቴር መስሪያ ቤት አስፈላጊ መሆናቸውን ነው ጠቅላይ ሚኒስትሩ ያብራሩት። በሁለተኛው የእድገትና ትራንስፎርሜሽን ዘመን የወጣቶች ተሳትፎና ተጠቃሚነት ከፍተኛ ትኩረት የተሰጠው በመሆኑ እና በሚኒስትር ደረጃ እንዲዋቀር የተደረገ በመሆኑ ይህ ሥራ ከፍተኛ የኃላፊነት ብቃት እንዲያገኝ በማስፈለጉ አቶ ሬድዋን ሁሴን በትጋትና በብቃት እየመሩ ካሉበት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትርነት የወጣቶች እና ስፖርት ሚኒስትር ሆነው እንዲሾሙ በእጩነት አቅርቤያቸዋለሁ። የህዝብ ተወካዮች ምክር ቤት በዛሬው ውለው ጠቅላይ ሚኒስትሩ ያቀረቧቸውን የሁሉንም ሚኒስትሮች ሹመት በሙሉ ድምፅ አጽድቋል። ሙሉ ካቢኔ ሲያዋቅሩና ለሙሉ አምስት ዓመት የስልጣን ዘመን ሲሰየሙ ለአቶ ኃይለማርያም ደሳለኝ የመጀመሪያቸው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።